ከቀጠር ጋር ማናቸውንም ግንኙነቶች ያቋረጡት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ግብፅና ባህሬን ከቀጠር ጋር የተፈጠረውን ውዝግብ ለመፍታት ያስችላሉ ያሏቸውን 13 ጥያቄዎች ቢያቀርቡም እስካሁን ከቀጠር በኩል የተሰማ ነገር የለም። በእርግጥ ለቀጠር የቀረበው ጥያቄ ለመሪዎቿ ራስ ምታት መሆኑ አይቀርም። ትንሽቷ ቀጠር ከጎረቤቶቿ ጋር ሰላማዊ ግንኙነት እንዲኖራት የቀረቡላትን ባለ 13 ነጥብ ጥያቄዎች ማሟላት ይኖርባታል። ሳውዲ አረቢያና አጋሮቿ ባቀረቡት ጥያቄ መሰረት ቀጠር ከኢራን ጋር ዲፕሎማሲያዊ ግንኙነቷን መቀነስ፣ እንዲሁም የኢራን ጦር ኃይል አካል የሆነውን የኢራን አብዮታዊ ዘብ አባላት ማስወጣት አለባት። ከኢራን ጋር የጋራ ወታደራዊ ወይም የስለላ ትብብሮችንም እንድታቆምና በአሁኑ ጊዜ በግንባታ ላይ የሚገኙ የቱርክ ወታደራዊ የጦር ሰፈሮችንም እንድትዘጋና በአጠቃላይ ከቱርክ ጋር ያላትን ወታደራዊ ትብብር በሙሉ እንድታቆም ተጠይቃለች። ከዚህ ሌላ ዶሃ ለብዙዎቹ የአረብ ሀገራት የዓይን እሾህ የሆነባቸውን ዓለም አቀፉን የቴሌቪዥን ጣቢያ አልጀዚራን እንድትዘጋም ጥያቄ ቀርቦላታል። ሳውዲ አረቢያና አጋሮቿ በአልጀዚራ ዘገባዎች ላይ የሙስሊም ወንድማማቾች ማህበር ተወካዮች በየጊዜው መቅረባቸውን አይደግፉም። ስለ አረቡ ዓለም አብዮት የሚቀርቡ ዝግጅቶችም ጥሩነቱን የሚያጎሉና በግልጽ ድጋፍ የሚሰጡ ናቸው ሲሉ ይቃወማሉ። ሀገራቱ ለቀጠር ያቀረቡት ዝርዝር ጥያቄ ይህ ብቻ አይደለም። ቀጠር አሸባሪ ከሚባሉት ከአልቃይዳ ወይንም ራሱን እስላማዊ መንግስት ብሎ ከሚጠራው ድርጅት ሳኡዲ አረቢያና አጋሮቿ እንዲሁም ግብፅ አሸባሪ ከሚሏቸው ከሊባኖሱ ሄዝቦላም ሆነ ከግብጹ የሙስሊም ወንድማማቾች ማህበር ጋር ግንኙነት ማቋረጥ ይኖርባታል። በስም የተዘረዘሩ አሸባሪ የተባሉ ሰዎችን አሳልፋ እንድትሰጥና ከአራቱ አረብ ሀገራት ተቃዋሚ ፓርቲዎች ጋር ያላትን ግንኙነት እንድታቋረጥም ተጠይቃለች። በጀርመን የውጭ ጉዳዮች ማህበር የመካከለኛው ምስራቅ የፖለቲካ ጉዳዮች አጥኚ ሴባስቲያን ዞንስ እንደሚሉት የቀጠር የፖለቲካ አካሄድ ከሳውዲ አረቢያ የተለየ ነው። ቀጠር በአካባቢው ከሚገኙ የአረብ ሀገራት በተለየ ራሷን ከሁሉም ጋር መነጋገር የምትችል ተዋናይ አድርጋ ነው ለማቅረብ የምትሞክረው። ከሳውዲ አረቢያ በተለየ ለምሳሌ፣ በጣም ግልጽ ናት። ሰላም ማምጣት፣ ውይይት ማካሄድ ትፈልጋለች። ይህ አቋሟ ለሀማስም ለታሊባንም ይሰራል። እነዚህ ቡድኖች ማግለል ትርጉም አይሰጥም ይላሉ። ግጭቶችን ለማስወገድ መነጋገር ይፈልጋሉ። እነዚህ ቡድኖች አክራሪ እንዳይሆኑ መከላከል ነው የሚፈልጉት። ኢራን ለሳውዲ አረቢያ በአካባቢው ዋነኛ የፖለቲካና የሃይማኖት ተጻራሪ ናት። ሁለቱ ሀገሮች በየመንና በሶሪያ የውክልና ጦርነት ያካሄዳሉ። የሁለቱም ዓላማ በአካባቢው ኃይላቸውን ማጠናከር ነው። በዚህ ፉክክር ኢራን አሁን ቀዳሚውን ቦታ ይዛለች። ኢራን አብዮታዊ ዘበዋ በኢራቅ እና በሶሪያ እንዲሁም እስራኤል ድንበር ድረስ በሚንቀሳቀሰው የገንዘብ ድጋፍ በምታደርግለትና በመሰረተችውም በሊባኖሱ ሄዝቦላ ላይ ተጽዕኖዋን አጠናክራለች። ከምንም በላይ ሳውዲ አረቢያና አጋሮቿ ዶሃ ከኢራን ጋር ያላት የቅርብ ግንኙነት ያበሳጫቸዋል። በኢኮኖሚው ረገድ በፋርስ ባህረ ሰላጤ በጋራ የሚያካሂዷቸው የነዳጅ ዘይት ስራዎችና ዲፕሎማሲያዊ ግንኙነታቸውንም አይወዱትም። ቀጠር ከሙስሊም ወንድማማቾች ማህበር ጋር ረዥም ጊዜ የዘለቀ የቅርብ ግንኙነት አላት። ማህበሩ በጎርጎሮሳዊ 2012ቱ የግብፅ ምርጫ ብዙ ድምፅ ሲያገኝ ቀጠር ከካይሮ ጋር ፖለቲካዊ ግንኙነቷን ለማጠናከር ሞክራ ነበረ። በ2013 ማህበሩ ሲወድቅ ጥረቱ ቆመ። የሳውዲ መንግስት የሙስሊም ወንድም አማቾችን ማህበር ለአረብ ባህረ ሰላጤና ፖለቲካዊ ስርዓት አደጋ አድርጎ ነው የሚያየው። በዚህ የተነሳን ቀጠራ የተጠየቀችውን ሁሉ ማሟላት አስቸጋሪ ነው የሚሆንባት፣ ይላሉ ዞንስ። ቀጠር ራሷን ከኢራን ልታገል ትችል ይሆናል፣ ወይም ደግሞ ከአረብ ወንድሞቿ ጋር እንደ እስካሁኑ ጥሩውን ግንኙነት አጠናክራ ልትቀጥልም ትፈልግ ይሆናል። ከጥቂት ቀናት በፊት የቀጠር አምባሳደር በርሊን ውስጥ ቀጠሮችና ሳውዲዎች በመሰረቱ አንድ ቤተሰብ ናቸው ብለው ነበረ። ተወዛጋቢዎቹ ወገኖች ገጽታቸውን ሳያበላሹ ከዚህ ውዝግብ የሚ ላቀቁበትን መንገድ ነው የሚፈልጉት። በዛም ሆነ በዚህ ግን ቀጠር የጠየቀችውን ታሟላለች ብዬ አላስብም።